You with SBS Radio Hagarinya Report. ቴሌኮም እውቅና ውጭ የሚሰራ የሳተላይት መቀቢያ በአቶ ጃዋር መኖሪያ ቤት ስለመገኘቱ ተነገረ። ከድምፃዊ ሀጫሉ ሁንዴሳ ግድያ ጋር በተያዘ ተጠርጥረው በእስር ላይ በሚገኙት በቅርቡ የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮን የተቀላቀሉት አቶ ጃዋር መሀመድ መኖሪያ ቤት ሲበረበር ከኢትዮ ቴሌኮም እውቅና ውጭ የሚሰራ የሳተላይት መቀቢያ መሳሪያ ማግኘቱን የፌዴራል ፖሊስ ወንጀል ምርመራ ቡድን ለፍርድ ቤቱ አስታውቋል። መርማሪ ፖሊስ የአቶ ጃዋር ቤት በፍርድ ቤት የብርበራ ፍቃድ ሲበረበር የተለያዩ ሲዲ ላፕቶፖች፣ ኮምፒውተሮች፣ ፍላሾች ኢንተርኔት ለየት ባለ ሁኔታ የሚጠቀሙበት ከኢትዮ ቴሌኮም ውጭ የሆነ የሳተላይት መሳሪያንም አግኝቻሉ ብሏል። መርማሪ ቡድኑን እንዳብራራው የድምፃዊው ግድያ ከተፈጸመ በኋላ አቶ ጃዋር ባስተላለፉት ትዕዛዝ በአዲስ አበባ የአስራ አራት ሰዎች ህይወት መጥፋቱንና ከሁለት መቶ ሚሊዮን ብር በላይ የሚገመት ንብረት መውደሙን፣ በኦሮሚያ ክልል የወደሞ ንብረት ግምትን ገና በመሰራት ላይ ቢሆንም የአንድ መቶ ስልሳ ሰባት ሰዎች ህይወት መጥፋቱንና በአጠቃላይ አንድ መቶ ሰማንያ አንድ ሰዎች ህይወት መጥፋቱን የሚያረጋግጥ ማስረጃና የሰዎች ምስክርነት ቃልን ተቀብያለሁ ብለዋል። ብሔርን፣ ሃይማኖትን መሰረት ያደረገ አመፅና እልቂት እንዲፈጠር ጥሪ መተላለፉን፣ በርካታ ንብረቶች እንዲወድሙ መደረጉን የገለጸው መርማሪ ቡድኑ ይህንን ድርጊት የሚያረጋግጡለት የሰላሳ አራት ሰዎችን የምስክርነት ቃል ተቀብያለሁ ብለዋል። አስራ አራት የምርመራ ቡድኖችን በማዋቀርም ከፍተኛ ጉዳት ወደ ተፈጸመባቸው ሻሸመኔ፣ አርሲ ነገሌ፣ ምስራቅ ሐረርጌና የተለያዩ የኦሮሚያ አካባቢዎች ለምርመራ ልኬያለሁ ብለዋል። ከዚህ ጋር በተያያዘ በደንቢዶሎ ተማሪዎችን አግቷል በሚል የተጠረጠሩ አስራ አራት ግለሰቦች በወንጀል ክስ ተመሰርቶባቸዋል። በነከሊፋ አብድራህማን በሚጠራ የክስ መዝገብ ውስጥ አስራ ሰባት ግለሰቦች በአጠቃላይ አቃቢ ህግን ሶስት ክስ መስርቶባቸዋል። የፌዴራሉ ከፍተኛ ፍርድ ቤትም ሰሞኑን ክሱን አድምጧል። ህዳር ሀያ አራት እና ሀያ አምስት ሁለት ሺ አስራ ሁለት በደንቢዶሎ ዩኒቨርሲቲ የነበረውን ግጭት ተከትሎ በፍራቻ ወደ ቤተሰባቸው ሊሄዱ የነበሩ የአማራ ክልል ተማሪዎችን በአንድ ዶልፊን መኪና ተሳፍሮ ሲሄዱ በቀለም ወለጋ ዞን ደንቢዶሎ ከተማ ሰይና አንሰሎ ወረዳዎች በሚገኙ ሚልኮ እና ሱዲ ቀበሌዎች መኪና በማስቆም ተማሪዎችን እየደበደቡ ጫካ በሙስር ለኦነግ ሸኔ አመራሮች ማስረከባቸው በክስ መዝገቡ ላይ ተገልጿል። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎትም ጠቅላይ ዐቃቤ ህግ ባቀረበው ክስ ሰባት ተከሳሾች የቀረቡ ሲሆን ሁለቱ ምንም እንኳን በቁጥጥር ስር ቢውሉም በኮሮና ቫይረስ በመጠርጠራቸው በችሎቱ ላቀርባቸው አልችልም ብሏል። ቀሪ ተከሳሾችን ፖሊስ አፈላልጎ መጥሪያ እንዲሰጣቸው ፍርድ ቤቱ ትዕዛዝ ሰጥቷል። በእነ ከሊፋ አብድራህማን በሚጠራው የክስ መዝገብ ውስጥ አስራ ሰባት ግለሰቦች ጠቅላይ አቃቢ ህግ ሶስት ክስ የተመሰረተባቸው ሲሆን ሁለቱ ክሶች በጸረ ሽብር አዋጅ ስድስት መቶ ሀምሳ ሁለት ህዝባር ሁለት ሺ አንድ አንቀጽ ሶስት ንዑስ ቁጥር ሶስት መሰረት የተፈጸመን የእገታ ጠለፋና የሽብር ወንጀልን የሚመለከቱ ናቸው። ሶስተኛው ክስ ደግሞ ተከሳሽ ተፈራኪ ከህዳር ሀያ ስድስት ሁለት ሺ አስራ ሁለት ተማሪዎቹን በሚፈልገው ጫካ ውስጥ የተጓዙ ሳለ መስቶባቸው ታጋቾች መሆናቸውን እያወቀ ቤቱ በማሳደሩ ና ለየትኛውም የመንግስት አካል ባለማሳወቁ የሽብር ወንጀልን ባለማሳወቁ ወንጀል በሚል ክሶች መቅረባቸው ተመልክተዋል። በአካል የቀረቡት ተከሳሾችም ጠበቃ እናቆማለን ማለታቸውን ተከትሎ ከጠበቃቸው ጋር ተመካክረው እንዲቀርቡና ክሳቸው እንዲሰማ ችሎቱ ለሐምሌ ሰላሳ ሁለት ሺህ አስራ ሁለት ዓመተ ምህረት ቀጠሮ ይዟል። የአቶ ጀዋርን ክስ የተመለከተ ፍርድ ቤት ደግሞ ተጨማሪ አስራ አራት ቀናትን ለፖሊስ ፈቅዷል። ከዚህ ጋር በተያያዘ የኦሮሚያ ሚዲያ ኔትወርክ ጋዜጠኛ ጉዮ ዋሪ በቁጥጥር ስር ስለመዋሉ ተናግሯል። አርቲስት ሃጫሉ ሁንዴሳ ከመገደሉ ከአንድ ሳምንት በፊት በኦኤምኤን በተላለፈው ቃለ መጠይቅ ላይ ድምፃዊውን ቃለ መጠይቅ ያደረገው ጉዮ መሆኑ ይታወሳል። ከቢቢሲ ቤተሰቡ አባላት እንደተሰማው አርብ ዕለት ቀን ላይ የኦሮሚያ ልዩ ፖሊስ አባላት ዩኒፎርም የለበሱ ጉዮን ከመኖሪያ ቤቱ ይዘው ሄዷል። የኦሮሚያ ሚዲያ ኔትወርክ የአዲስ አበባ ቢሮ የተዘጋው የአጫሉን መገደል ተከትሎ በተፈጠረው ግርግር ሰኔ ሀያ አራት ሁለት ሁለት ሺህ አስራ ሁለት ማክሰኞ ዕለት ነበረ። ለቢቢሲ በቁጥጥር ስር መዋሉን የተናገሩት አንድ የቤተሰቡ አባል እንዳሉት የጸጥታ አባላቱ ጉዩን ወዴት ይዘውት እንደሚሄዱ ለመናገር ፈቃደኛ አልነበሩም ብለዋል። ከጸጥታ አባላቱ መካከል አምስቱ የኦሮሚያ ልዩ ፖሊስ የደንብ ልብስን የለበሱ ሲሆን፣ አንዱ ደግሞ መደበኛ ልብስ መልበሳቸውን የቤተሰቡ አባል ተናግሯል። ከዚህ ቀደም ጠቅላይ አቃቢ በሰጠው መግለጫ ላይ ከድምፃዊው ከኦኤሚን ነገር ያደረገው ቃለ መጠይቅ የአንድ ሰዓት ከአስራ አንድ ደቂቃ ርዝመት ቢኖረውም ሆን ተብሎ አንዳንድ ክፍሎቹን ቆርጦ አውጥቶ ተጫውቷል፣ ሲል ተናግሮ ነበረ። በኦኤምኤን ላይ የተላለፈው የድምፃዊ ሀጫሉ ቃለ መጠይቅ ጠቅላላ ርዝመት አርባ ሰባት ደቂቃ ብቻ ነበረ። እንደ አቃቢ መግለጫ ከሆነ ተቆርጦ የወጣው ቃለ መጠይቅ ድምፃዊው ከኦነግሽን የሚደርስበትን ዛቸው የሚገልጽ ክፍል ነበር ሲል መዘገቡ የሚታወስ ነው። መጨረሻም መጨረሻ ሰሞኑን በሀገሪቱ ተከስቶ የነበረውን ግጭትና የሰላም መደፍረስ በቁጥጥር ስር መዋሉ ተነገረ። ይህንም የተናገሩት ደግሞ የጠቅላይ ሚኒስትሩ ጽህፈት ቤት ተወካይ የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁን ናቸው። አቶ ንጉሱ ጥላሁን ለመገናኛ ብዙሃን ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ነው የሰላም መደፍረሱ በቁጥጥር ስር ውሏል ያሉት። የጸጥታ መዋቅሩና ህብረተሰቡ እጅግ በተናበበ መልኩ ርብር ማድረጋቸውን ሰሞኑን ግጭት በረባቸው አካባቢዎች ሰላምና መረጋጋት ተፈጥሯል ብለዋል። ህብረተሰቡ ከመንግስት ጎን በመቆሙ ተጠርጣሪዎችን በቁጥጥር ስር ለመዋልም ችለናል። በቁጥጥር ሲዋሉ ተጠርጣሪዎችም ወንጀላቸው ጉዳያቸው በህግ እየታየ ነው ብለዋል። የሰላም ማረጋጋት ዜጎችን የማቋቋምና ደራሽ የዕለት ምግብ የማድረሱ እንቅስቃሴ በሚደረግበት ወቅት ቀውስ እንዲነግስ፣ ረብሻ እንዲነሳ፣ ተቋማትና መንገዶች እንዲዘጉ ጥሪ የማድረጉ ሂደቶች እንደነበሩ ያስታወሱት ንጉሱ ህብረተሰቡ ጥቆማ በመስጠትና በመተባበር የጸጥታ በመረጃ ላይ ተንተርሶ በመስራቱ ግጭቱ በቁጥጥር ስር እንዲውል ማድረግ ተችሏል ብሏል። አሁንም ሰላምን ለማደፍረስ የሚፈልጉ ኃይሎች ግን አሉ ብለዋል። የአመፅ ጥሪዎች ሁሉ ከሽፏል። አሁን የብልጽግና ጉዟችንን እውን ለማድረግ የምንረባረበበት ጊዜ ነው ያሉት አቶ ንጉሱ፣ ብልጽግናን እውን ለማድረግ ከሚሰሩ ስራዎች መካከል አንዱ የህዳሴው ግድብ ነው ብለዋል። የህዳሴው ግድብ ተጠናቆ ውጤቱ በሚሰጥበት ግና፣ ይህም ውጤት በጉጉት በሚጠበቅበት ጊዜ ቁልፍ የብልጽግናችን አብሳሪ ፕሮጀክታችን መሆኑን መናገር እንወዳለን ብለዋል። ፕሮጀክቱ ህዝብና መንግስት በሚፈልገው ፍጥነት እየሄደ መሆኑን የጠቀሱት አቶ ንጉሱ ይህ የሀገር ሀብትን ለማደ ናቀፍና ና በደህንነት ውስጥ እንድንቆይ የሚመኙ ኃይሎች የሚፈልጉትን ምኞት ለማሟላት ከውስጥ የእነሱን ተልቆ የሚቀበሉ የኢትዮጵያን ለማተራመስና ለማ የሚሰጣቸው ቡድኖች የተለያዩ ተግባራትን ሲያከናውኑ ቆይተዋል ብለዋል። የኢትዮጵያ ሕዝብም በህዳሴ ግድብ እንዲሁም በሰላምና በፀጥታ ዙሪያ የሀገርን አንድነትና አብሮነት ሊጎዱ በሚችሉ ጉዳዮች ላይ የሚረባረብበት ወቅት አሁን ነው ያሉት አቶ ንጉሱ የህዳሴውን ግድብ ካጠናቀቅን ባለምነው ጊዜ እውን ካደረግ ነው የሚያሟርቱት ሟርትና ለህብረተሰቡ የሚነግሩት የሀሰት መረጃ የሚለቁት ስጋት ሁሉ ከንቱ ስለሚሆን አንዱና ዋነኛው ልፋታቸው የህዳሴ ግድባችንን ማደናቀፍ ነው። እኛ ያልነው ይሄ ሁሉ ለህብረተሰቡ አይጠቅምም ነው ብለዋል። ለኤስቤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።